ትላንት እዚህ ዋሽንግተን ብዙ ሺህ የሚቆጠሩ ኢትዮጵያውያን ትውልደ ኢትዮጵያ ኢትዮጵያ መንግስት በመቃወም ሰልፍ አድርገው ነበር። ማለት ጥያቄያቸውን ለአሜሪካ መንግስት አቅርበው የአሜሪካ መንግስት ሀይ ይበልልን ነው ነገሩ። ያንን ጥሩ አድርገህ ዘግበሃል። አሉላ ግን አስተባባሪዎቹ የመንግስትንም ምላሽ ልታመጣ ለዛሬ ቃል ገብተህ ነበር። ልክ ነው። አዲሱ ቃል ገብተናል። ባጭሩ ለማስተዋወቅ ከአስተባባሪዎቹ አንዱን አግኝቻለሁ። ዶክተር አክሎክ ቢራራ በሌላ ጊዜ በምጣኔ ሀብት ባለሙያነታችን ነው የምናገኛቸው። አነሳለሁ። መግቢያው ላይ የኢትዮጵያ መንግስት ወኪል በዚህ በዩናይትስቴትስ ያለውን ኤምባሲም ደውዬ ያነጋግር ያለው ለጊዜው በዚህ ጉዳይ ለእኛ የቀረበ ቀጥታ ጥያቄ ስለሌለ የምንሰጠው መልስ የለም ብለዋል። ወደፊት ግን በአሁኑ የኢትዮጵያ ወቅታዊ ጉዳዮች ላይ የሚሽኑ መሪም ሊሆኑ ይችላሉ። ሊገኙ የሚችሉበትን ሁኔታ እንደሚሞክሩ ገልጸውልኛል። የፐብሊክ ዲፕሎማሲ ክፍሉ ኃላፊ ይኸው ነው። እኛ አላቀረብንም ጥያቄ ነው ያሉት። በነገር ላይ በቀጥታ ለእኛ የቀረበ ጥያቄ ተሰላፊዎቹ አላቀረቡም ነው፣ እንደዛ ነው። ዶክተር አክሎግ ቢራራ በቅድሚያ ለጊዜው አመሰግናለሁ። እኔም አመሰግናለሁ። አቶ ከዚህ ቀደም በተለያዩ ፕሮግራሞቻችን ይልቁንም የምጣኔ ሀብት ነክ ሰ ጉዳይ ዙሪያ ኢትዮጵያን የሚመለከቱት እያይላሉ በፕሮግራሞቻችን ቀርበው ሙያዊ ማብራሪያ በመስጠት ነው የሚታወቁት። ዛሬ ታዲያ ያገኘኖት በኢትዮጵያ ጉዳይ ላይ ያተኮረ በትላንትናው እለት በዚህ በዋሽንግተን ዲሲ በዩናይት ስቴትስ የውጭ ጉዳይ ሚኒስቴር በዋይት ሀውስና በዩናይት ስቴትስ ምክር ቤቶች በተካሄደ ሰላማዊ ሰልፍ ከአስተባባሪዎቹ አንዱ መሆኑን ተረድቻለሁ። ለውጭ ጉዳይ ሚኒስቴር ሚኒስቴርና ለምክር ቤቶቹ የቀረበውን ደብዳቤም የመመልከት እድል ገጥሞኛል። በተለይ ለዩናይትድ ስቴትስ ባለስልጣናት ያቀረባችኋቸውን ዋና ዋና ጥያቄዎች በመመልከት ብንጀምር፣ በህዝብ በቀሰቀሳችሁበት እና ባሳተፋችሁበት ሰላማዊ ሰልፍ ምንድን ነው እውን ማድረግ የፈለጋችሁት? መጀመሪያ ይሄ እድል ስለገጠመኝ በጣም አመሰግናለሁ። እንግዲህ ይሄ በጣም ያልተጠበቀ ብዙ ህዝብ የተገኘበት ሰላማዊ ሰልፍ ዋናው ትኩረቱ ምንድን ነው? የአሜሪካ መንግስት የኢትዮጵያ መንግስት ወዳጅ እንደመሆኑ መጠን ከፍተኛ ኢንፍሉዌንስ አለው፣ ጫና ሊያደርግ ይችላል። መንግስት ለመንግስት የሚሰጠው እርዳታ ዋናውን እና ከፍተኛውን ደረጃ የያዘው የአሜሪካ መንግስት ነው። የአሜሪካ መንግስት ደግሞ ብዙ ዘገባዎች እያደረገ የሚደረገው ሰብአዊ መብት ገፈፋ፣ እልቂት እና በጣም አደገኛ የሆነ ሁኔታ ያውቀዋል። በሚል እንግዲህ ለባለስልጣናት አቤቱታ ማቅረብ አለብን የሚል ነው። የሰልፉ ዋና አላማ እሱ ነው። ብዙ ሰዎች ብዙ ጊዜ ወስደው፣ ብዙ ድርጅቶች ይህንን ሰላማዊ ሰልፍ ስኬታማ ለማድረግ ሞክረዋል። እንግዲህ የተጠየቁትን አጠቃላይ ጥያቄዎች ወይም አቤቱታዎች አንደኛ ግድያውና አፈናው መቆም አለበት፣ አለያ ግን ለአገሪቱ በጣም አደገኛ ነው የሚል ነው። ይሄ እንዲቆም ከተባለ በኋላ ደግሞ አሜሪካ ምንድን ነው ለማድረግ የምትችለው? የአሜሪካና የኢትዮጵያ ግንኙነት የዛሬ መቶ አስራ ሶስት ዓመት በፊት የተጀመረ ነውና አሁን አሜሪካ የምትከተለው ፖሊሲ በተለይ በሚሊተሪ በኩል የምታደርገው እርዳታ፣ ደህንነት በኩል የምታደርገው እርዳታ፣ አደጋን ለመከላከል የምታደርገው እርዳታ ሁሉ በጣም በጣም ለዚህ ላለው አፈና ግብአት እያደረገ ነው። ስለሆነም አቤቱታችን ትኩረት የሰጠው እዚህ ላይ ነው። እና ሁለቱን የመንግስት አካላት ማለትም ህግ የሚያወጣውን ክፍል ኮንግሬስ እና የህግ አስፈጻሚውን ክፍል ማለትም ስቴት ዲፓርትመንቱን ነው ትኩረት የሰጠ ነው። የስቴት ዲፓርትመንቱን ደብዳቤ እናንተም እንደመዘገባችሁት ይህንን ስብስቡ አማካይነት አደራውን ተቀብዬ ለጸሐፊዋ ያቀረብኩት ሴክሬታሪ ኦፍ ስቴት ጆን ኬሪ ጸሐፊ ነው። ይህ ሁኔታ እንዳይቀጥል አድርጉልን የሚል ነው። መልካም። እርሶም በጠቀሱ ለውጭ ጉዳይ ሚኒስትር ጆን ኬሪ ጽህፈት ቤት በቀረበው ደብዳቤያችሁ የተነሱትን ጎላጎላ ያሉትን እናንሳ። በኢትዮጵያ ዘመን አቆጣጠር መስከረም ሶስት ቀን ተፈጸመ ያላችሁትን በባህር ዳር ስድስት ሺህ ወጣቶች የታሰሩበትን በኮንሶ መንደሮች የተቃጠሉበትን ሁኔታዎች ጠቅሱና በጎንደር በዩኔስኮ የተመዘገበ ታሪካዊ ገበያ የተቃጠለበት እንገልጻችሁ ይህ ሁኔታ ከቀጠለ በጣም አሳስቦናል ኢትዮጵያ ቀጣዩዋ ሶማሊያ ሶሪያ የቀድሞዋ ዩጎዝላቪያ ወይም ሩዋንዳ እንዳትሆን ስጋት አለን የሚል ነገር አስብራችኋል በእርግጥ ያን ያህል የሚያሳስብ ሁኔታ ተደቅኗል ብለው ያምናሉ እርስዎና መሰሎቹ ህብረተሰቡን በትላንትናው እለት ቀስቅሳቸው አደባባይ ወጣችሁት ጥሩ ጥያቄ ነው። እንግዲህ መረጃዎች ለማግኘት ኢትዮጵያ ውስጥ በጣም አስቸጋሪ ነው። ምክንያቱም መገናኛ ብዙኃን የተዘጋበት ሀገር ነው። የውጭ አገር በተለይ የአሜሪካ መገናኛ ብዙኃን አይሳተፉበትም። አልጀዚራ አይሳተፍበትም። ዘገባዎችን መዘገብ አይፈቀድላቸውም እያሉ ነው። አይፈቀድላቸውም ስለማይፈቀድላቸው የሚገኘው መረጃ ከሰው ነው። ሰው የሚናገረው ደግሞ እንደሚታወቀው በጎንደር ያለው ህዝብ በተከታታይ ላለፉት ሁለት ወራት እየታገለ መሆኑ ይታወቃል። የገበያው የታወቀው ከመርካቶ ገበያ ውጭ ከፍተኛ ገበያ ነው ተብሎ እኔ ወጣት በነበርኩበት ትምህርት ቤትም በሄድኩበት ጊዜ ይሄ ገበያ በጣም ከፍተኛ ገበያ ነበር። እርስዎ በአካባቢው ነበሩ፣ ያውቁታል። አዎ፣ እዚያ ነው ሁለተኛ ደረጃ ትምህርት ቤት የሄድኩት። ጎንደር ነው በጣም የታወቀ ነው። የገጠሩ ህዝብ ወደ ከተማ ይመጣል። ከተማው የሚሸምተው እቃ የሚሸምተው ከዚያ ነው። እንደ አጋጣሚ ሆኖ ብዙዎችን ሱቆች ያካሄዱት የነበሩ ደግሞ የእስልምና ሃይማኖት ተከታዮች ወንድሞቻችንና እህቶቻችን፣ ጎረቤቶቻችን፣ ዘመዶቻችን ናቸው እና ይሄ ገበያ የታወቀ ገበያ ነው፣ የኢኮኖሚ አውታር ነው። ገበያ የሌለው ህብረተሰብ እንዴት ብሎ እንደሚኖርም ለማሰብ በጣም ያስቸግራል። ስለዚህ ይህ ገበያ ተቃጥሏል። ማን አቃጥለው የሚለው ሊያከራክር ይችል ይሆናል ነገር ግን ማን ያቃጠለው የሚለውን ኪሪንቶም ሲቃጠል ማን አቃጠለው እያልን ልንኖር አንችልም። ግን መቃጠሉ ሀቅ ከሆነ ይህ አደጋለው የለውም የሚለው ነው። ወጣቶች እየታፈኑ የሚሄዱበት የማይታወቅ ከሆነ ይህ አደጋለው የለውም የሚል ነው። በኮንሶ አንድ ሺህ አምስት መ ቤቶች ናቸው የተቃጠሉ። ማን አቃጠለው የሚለው አይደለም። ይሄም የሚቃጠል ከሆነ መንግስት አለ የለም የሚለውም ራሱ አጠያያቂ ይሆናል አይደለም ስለዚህ እነዚህ ሁሉ በድምራቸው አደጋ ያሳያሉ የሚል ነው። ዶክተር አክሎግ በርካታ ጥያቄዎች ተፈጽሟል ያሏችኋቸውን ሁኔታዎች የዘረዘረ ጽሁፍ ነው። ቀደም ብለን ደጋግመን ያነሳ ነው። ይህ ለውጭ ጉዳይ ሚኒስትር ጆን ኬሪ ያቀረባችሁት በአንዱ መረጃችሁ ግዙፉን የውጭ እርዳታ ዓለም አቀፍ እርዳታ ከምታገኝ አገር አንዷ መሆኗን ኢትዮጵያን ገልጻችሁ ባለፈው ሩብ ምዕተ ዓመት ውስጥ ከአርባ ቢሊዮን ዶላር በላይ ያገኘችው እርዳታ በአገሪቱ ያለውን ስር የሰደደ ድህነት ለመቀረፍ ያደረገው የለም ስትሉ ትጠይቃላችሁ። እርዳታ ብቻውን ያደረገው ነገር የለምና አምስት መቶ ዶላር በነብስ ወከፍ ገቢ ያለበት አገር ሁኔታውን የለወጠ አይደለም። ይሄ እርዳታ አሁን ደግሞ ያለው ይልቁንም ለጥፋት እየረዳ ነው የሚል መንፈስ ያለው ሀሳብ ነው በጽሁፋቸው የሰፈረው። እና በኢትዮጵያ ያለው ቀደም ብሎ የዘረዘሩት ሁኔታ እንዲለወጥ በምን መልኩ ወደ ተሻለ አዝማሚያ ይሄ አሁን ያለው ሁኔታ እንዲለወጥ ተስፋ ታደርጋላችሁ? በጣም ጥሩ ጥያቄ ነው። አንደኛ እኔ የእድገት ተማሪ ነኝ። የእድገትም አስተማሪ ነኝ። ፕሮፌሰር ሁኜ አስተምሬ ያለሁ የፖለቲካ ኢኮኖሚ ነው ዋናው ትኩረቴ። በሌሎች ሀገሮች እንደሚታየው ሁሉ በኢትዮጵያም የእድገት ዋና መሰረት ሕዝብን ማዕከል ያደረገ እድገት ነው። ዘላቂነት የሚኖረው ተሳትፎ ሲኖር ነው፣ ድምፅ ሲኖር ነው፣ አግባብ ባለው መልክ ሚዛናዊ የሆነ የእድገት ውጤት ስርጭት ሲኖር ነው። በኢትዮጵያ ይህ አይታይም። ቢታይ ኖሮ ብዙ ወገኖቻችን በየቀኑ ወደ ውጭ ሀገር አይሰደዱም ነበር። በተለይ ወጣቶች የስራ እድል ይገኝ ነበር። የአቅርቦትና የፍላጎት ሁኔታ ይግባቡ ነበር። አልተግባቡም። ስለዚህ ህዝብን ማዕከል ማድረግ አለበት የሚል እምነት ነው በበኩል የሚያለኝ። ብዙዎች ኢትዮጵያውያን ምሁራንና ትችት የሚያቀርቡት ሁሉ የሚናገሩት ይሄ ነው እና ይሄን ለማድረግ ደግሞ አንድ አይነት ሁሉንም የሚያሳትፍ የፖለቲካ ስርዓት ያስፈልጋል። አንድ ፓርቲ ሀያ አምስት ዓመት ከገዛ በኋላ ራሱን እኮ መጠየቅ አለበት። ለምንድን ነው ህዝብ የሚነሳው? ለምንድን ነው ወጣት የሚሞተው? ለምንድን ነው የምንገለው? ለምንድን ነው የምናሳድደው? ለምንድን ነው የሚሰደደው? የሚሉት ሁሉ እነዚህ ጥያቄዎች ከፊታችን የተደቀኑ ናቸው። ሰው በአገሩ ተከብሮ ሰብእነቱ ተቀብሎ የህግ የበላይነት ኑሮ እንደ ልቡ ለመንቀሳቀስ የሚችልበት ስርዓት መኖር አለበት። ይሄ ስርዓት ማድረግ ያለበት አንደኛ ህዝብን ማዕከል ማድረግ አለበት። ህዝብን ከህዝብ ጋር መታረቅ አለበት። ከህዝብ ጋር ተጣልቷል። ሌሎች የሚያገባቸውን የፖለቲካ ፓርቲዎች ሁሉ ሰብስቦ አንድ አይነት የሽግግር መንግስት መመስረት ያስፈልጋል። ይህ እኮ ነውን። ዝም ብለን ዳርዳሩ ብናየው የትም ልንደርስ አችልም። በእኔ ግምት ዶክተር አክሎግ ቢራራ በትላንትናው እለት በዚህ በዋሽንግተን ዲሲ የተካሄደው ግዙፍ የኢትዮጵያውያን ሰላማዊ ሰልፍ ካስተባበሩ ወገኖችና ማህበሮች መካከል አንዱ ይልቁንም ደግሞ ለዩናይት ስቴትስ የውጭ ጉዳይ ሚኒስት ባቀረባችሁት ስድስት ገጽ ባለው ጽሁፋችሁ መነሻነት ለሰጡን ማብራሪያ አመሰግናለሁ። እግዚአብሔር ይስጥልኝ። በጣም አመሰግናለሁ አቶ አለላ፣ ቪኦኤንም በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ዶክተር አክሎክ ግራራን እናመሰግናለን። በድጋሚ አድማጮች፣ በመግቢያችን እንደጠቆምነው ለቀረቡት ውንጀላዎችና ጥያቄዎች የኢትዮጵያ መንግስት ምላሽ ለማግኘት በዚህ ዋሽንግተን ዲሲ ወደሚገኘው የኢትዮጵያ ኤምባሲ ጠይቀን ነበር፣ ወይ ደውለን ነበር። በቀጥታ ላ ኤምባሲ የቀረበ ጥያቄ ያለመኖሩን ጠቅሰው የመንግስቱን አቋም በተመለከተ ወደፊት በሚቀርቡ ፕሮግራሞች ምላሽ ሊሰጡ እንደሚችሉ ገልጸውልናል። በዩናይት ስቴትስ የውጭ ጉዳይ ሚኒስቴር በኩሉም ተመሳሳይ ሙከራዎችን እያደረግን ነው። እንደደረሰልን እናቀርባለን።